በኢትዮጵያ በተለያዩ አካባቢዎች የመፈናቀልና የግጭቶች ዜና እየተሰሙ ነው። የግጭትና የመፈናቀልን ችግር ለመፍታት ቀዳሚው ተግባር ሕገ መንግሥቱን ተግባራዊ ማድረግና የህግ የበላይነትን ማስከበር ነው የሚል አቋም ያላቸውን የኦሮሞ ፌዴራሊስት ኮንግሬስ ሊቀመንበር ዶክተር መረራ ጉዲናና በባህር ዳር ዩኒቨርሲቲ ረዳት ፕሮፌሰር ጌትነት አልማውን ያወያየችው ጽዮን ግርማ ተከታዩን ይዛ አቀርባለች። በቅርቡ ከእስር የተፈቱት የኦሮሞ ፌዴራሊስት ሊቀመንበር ዶክተር መረራ ጉዲና ማንም ኢትዮጵያዊ የትም ቦታ የመንቀሳቀስ ኑሮን መስርቶ የመኖር መብቶች እንዳሉት ፓርቲያቸው በግልጽ አስቀምጦ እንደሚንቀሳቀስ ገልጸው እንዲህ ያሉ መፈናቀሎች ከ ገዢው ፓርቲ የሚመነጭ ነው ሲሉ ኢህአዴግን ይወቅሳሉ። ራሳችን ፕሮግራሚን በግልጽ ቋንቋ እንዳስቀመጥን ነው ማንም ኢትዮጵያዊ የትም ቦታ የመንቀሳቀስ ኑሮውን መስልቶ የመኖር መብቶች እንዳሉት በደንብ የተቀመጠ ነው። እዚህ ገዢ ፓርቲ የሚባሉ አራቱ ድርጅቶች አንዳንድ ጊዜ ሲፋቀሩ አንዳንድ ጊዜ ደግሞ ሲጣሉ፣ አንዳንድ ጊዜ ህዝቡ በመሀል ሲጎዳ እናያለን። ከድርጅታችን ፖሊሲ ውጪ ነው። እነሱን ብቻ ሳይሆን እኮ ወደ ሚሊዮን የሚጠጋ ከኦሮሞ ሶማሊያና ኦሮሚያ ክልል አካባቢ በሚባለው እኮ ተፈናቅሏል። አዛዥ የሌለው በህገ መንግስት ውስጥ በሌለ አንቀጽ የተደራጀ ሀይል በፈለገ ጊዜ ህዝብ ያፈናቅላል። ከሁሉም በላይ እኮ እንዳሁን ይህ መፈናቀል ሰለባ እየሆነ ያለው ኦሮሞ ነው። ኦሮሞ ደግሞ መልሶ ሌሎቹም የሚያፈናቅልበት ምንም ምክንያት የለም። እንደሚታወቁት እንግዲህ ሱማሌና ኦሮሞ አካባቢ እዚ በተለይ ቦረና አካባቢ፣ ሀረር አካባቢ፣ እዚህ ባቲ ለምሳሌ አፋርና ኦሮሞ ድንበር ብዙ ቦታዎች ኦሮሞም ችግር እየገባ ነው እና መንግስቱ ህዝቦች መብቶቻቸው ተጠብቆ የሚኖሩበት ቦታ በስርዓት እንዲኖር ለማድረግ የህግ በላይነትን በላይነትን ለማስከበር ባለመቻሉ የሚደረጉ ምናልባትም የአካባቢ ካድሬዎች በተለያየ የግላቸው ጥቅሞች ህዝቡን የሚገፉበት ሁኔታ አልፎ አልፎ እናያለን። ዞሮ ዞሮ ግን ህዝብን ማፈናቀል ትክክል አይደለም። ይሄ ግልጽ አቋም አለን ማለት ነው። ለመፈናቀል ምክንያት ሊሆኑ ይችላሉ ያሏቸውን ሁለት ጉዳዮች ያነሳሉ። የማህበረሰብ ግጭት ችግር ሲሆን በቀላሉ የሚፈታ ይሆናል ይላሉ። ማህበረሰቦች ሲጋጩ በፍጥነት በአካባቢው በኃይል ለማሳረቅና እንዲግባቡ ማድረግ መጣር አስፈላጊ ነው። እኛ ለምሳሌ አሁን ሁለት ቢሮዎች ስንከፍት ሰበታ የሚባለው አካባቢ፣ ሆሎታ የሚባለው አካባቢ ሁለት ቢሮዎች ከፍተን ነበር። አንዱ መግታችን ለወጣት ለአስተላለፍ ነው። ኦሮሞ ለሌሎች ብሔረሰቦች ኦሮሞ ላልሆኑ ዜጎች ስጋት መሆን የለበትም ብለ አስረድቀን ስናስተምራቸው ነበር። ሁለቱም ቦታ ሆሎታም ሰበታም ላይ ለምሳሌ መከፈን ነው ቢሮ ቢሮዎች ስብሰባ አድርገን ማለት ነው። እኛ በእኛ በኩል እንግዲህ አሁን የምት እንደምዶሉ አካባቢ እንደሚታወቁት መጠምት ሳን ሁሉ እንዳንገባ ተደርጎ የተመለስንበት ነው እንጂ እኛ በምንንቀሳቀስባቸው ቦታዎች ህዝባዊ ስብሰባዎች በምናካሄድባቸው ቦታዎች የምናስተምረው ህዝብ ለህዝብ እንዳይጋጭ አጥብቄን ስንናገር ነበር። አሁንም ያንን እንቀጥላለን። የመንግስት አካላትም ካድሬዎችም እጃቸውን በሚያስገቡባቸው ቦታዎች እናወግዛለን። አትቴ እናወግዛለን። ህዝብ ለህዝብ ግን የሚጋጭባቸው ሁኔታዎች ሲፈጠር የሚሻለው ሁለቱን ህዝቦች የማግባባት የማስታረቅ፣ የተለያዩ የህዝቦቻችን ባህል ተጠቅሞ ማስታረቁ፣ ማግባባቱ፣ አብሮ እንዲኖሩ ማስቻሉ ነው የሚሻለው። ከአስተዳደርና ከስርዓት ችግር የሚመጣው ግን መፍትሄ የሚኖረው እዛው ነው ይላሉ። አስቸኳይና ፈጣን እርምጃ ካልወሰዱ ነገሮች ሊቀጥሉ ይችላሉ፣ ሊባባሱ ይችላሉ። አሁን እንዲሁም በተለይ በዚህ ክረምት ብዙ ቦታዎች የተፈናቀሉ ሰዎች አንዳንዶቹ ቀው ለምሳሌ ባህር ዳር ቤተ ክርስቲያን እንዳሉ ኮሎሚያ የተፈናቀሉ ለምሳሌ በዝናብ እና አሁን ያለው ዝናብ መከላከያ ሁሉ እየቸገራቸው አንዳንድ ቦታዎች ችግር እንደሆኑ በተለይ ማዕከላዊ መንግስት ምን እያደረገላቸው እንደሆነ ግራ ገብቶናል ማለት ነው። እና ችግሮቹ በጣም ሰፊ ናቸው። እንግዲህ አዲሱ አመራር የሚባለውም ለነዚህ ለነዚህ የህዝብ ቢሶት አስቸኳይና አፋጣኝ እርምጃ የመውሰዱ ሁኔታ በጣም ወሳኝ ነው። ለውጥ ከህዝብ ጋር እንጂ ህዝብ እያለቀሰ ህዝብ እየደማ ህዝብ እየሞተ መሆን የለበትም። ይህን እንግዲህ መልእክታችን የሚሰሙ የአካባቢው መንግስታት የሚሆኑ ማዕከላዊ መንግስት በተለይ በዚህ አቅጣጫ አስቸኳይና አፋጣኝ እርምጃ መውሰዱ በጣም ወሳኝ ይመስለኛል። ያንን እንመክራለን። በባህር ዳር ዩኒቨርሲቲ በማኔጅመንት ትምህርት ክፍል መምህር፣ የቢዝነስና ኢኮኖሚክስ ኮሌጅ ዲን የሆኑት ረዳት ፕሮፌሰር ጌትነት አልማው ከዚህ ቀደም ከቤንሻንጉል ጉምዝ በለው ጃንፎይ ወረዳ የተፈናቀሉ የአማራ ተወላጆችን ጉዳይ ለማጣራት ከተቋቋሙት 23 የኮሚቴ አባላት መካከል አንዱ ሲሆኑ፣ ይህ ኮሚቴ ማፈናቀል ተፈጽሞበታል በተባለው ቦታ ሄዶ ደረሰ የተባለውን ጉዳት አጣርቶ መምጣቱን ተናግረዋል። እንግዲህ እኛ በቦታው ተገኘንና ጥቅምት አስራ ስድስት ና አስራ ሰባት አጠቃላይ አንድ መቶ ሀምሳ ዘጠኝ ቤቶች እንደተቃጠሉ የደረሰ ጉዳት በሰው ሕይወት ላይ እንግዲህ፣ የመጀመሪያ ጸቡ የተፈጠረው አንድ የጉምዝ ተወላጅ ና የአማራ ተወላጅ መካከል ጸብ ነው የተፈጠረው። እኛ በደረስንበት ያጣራ ነው። በዛው ጸብ ላይ እንግዲህ የአማራው ተወላጅ የጉምዙን ተወላጅ ይገድለዋል፣ ያው ይሞታል። እንግዲህ ከመሞት በፊት ወደ ሆስፒታል ነው የሄደው ወደ ነቀምት ሆስፒታል፣ እዛ ሂዶ ተረስቶ ህይወቱ ሊተርፍ አልቻለም። ከሞተ በኋላ ወደ መልሰው ወደ ቦታው ነው ይዘውት የመጡት። ወደ ቦታው ይዘውት ሲመጡ እንግዲህ እዚያ ያሉት የፖለቲካ አስተዳዳሪዎች አስክሬኑን በቀጥታ ወደ ትምህርት ቤት ይዘውት እንደገቡ ከዛ ያሉ ይሄ መነሳሳቱ ተፈጥሮ ወደ ግጭት አምርቶ በአጠቃላይ እዛ በነበርንበት እኛ የነበረን አስራ ሶስት ሰዎች እንደሞቱ ነበር መረጃ የተሰጠን፣ ግን እዛ ላይ በነበረ ዘጠኝ ሰዎች እንደሞቱ የንብረት ጉዳት አይተናል። የሞቱ ሰዎች የተቀበሩበት መቃብር ቦታ ሂደን አባቶች ጸሎት አድርገዋል። የወደም አጠቃላይ መቶ ሀምሳ ዘጠኝ ቤት በወቅቱ እንደተቃጠለ በኋላ ላይ ደግሞ ሚያዚያ ላይ ሌሎች ተጨማሪ አስር ቤቶች እንደተቃጠሉ መቶ ስልሳ ዘጠኝ ቤቶች የወደሙ የንብረት ጉዳት እንዳለ ዝርፊያ እንደተፈጸመ የቁም እንስሳቶችን እንደተፈጸሙ ከዛም ባለፈ ከንብረት ዝርፊዋን ባለፈ በመደናገጥ በቅናሽ ዋጋም ሽጠው እንደወጡ ነው። እንግዲህ እዛኛ በነበረን ከቀበሌው ህዝብ ጋር በነበረን ውይይት የተረዳ ነው። እዛ በነበረን ውይይት ከቀበሌው ነዋሪዎች ጋራ የወረዳው ተወካይ ባሉበት፣ ከዛ የዞኑን ተወካይ ባሉበት ውይይት አደረግን። ቀጥታ ወደ ክልሉ ርዕሰ መስተዳደር ቢሮ ነው ይሄድ ነው። እዛም አመራን። ርዕሰ መስተዳደሩን አገኘናቸው። የተፈጸመው ስህተት በጣም አስቸጋሪ እንደነበር፣ ነገር ግን ጥቅምት ላይ በሀገሪቱ ውስጥ አመት ስለነበረ ሊደርሱላቸው እንዳልቻሉ ከተነጋገርን በኋላ እንግዲህ ሌሎች ዝርዝር ጉዳዮችን አውርተናል። ምናልባት የተሰባበረ ጸጥታል እንዲዋቀር ለወደመባቸው ካሳ እንዲከፈል መልሶ እንዲቋቋሙ ተነጋግረን በዛ ሂደት የተወሰኑ ወደ ቁጥራቸው ወደ ሀምሳ የሚሆኑ የተፈናቃዮች አሁን ተመልሶ መስፈር ላይ ነው ያሉት ረዳት ፕሮፌሰር ጌትነት አያይዘው በማህበረሰቡ መካከል የእርስ በርስ ግጭት እንዳይከሰትና ግጭትም ሲከሰት ተባብሶ ወደ መፈናቀልና ወደ ሌላ የከፋ ጉዳይ እንዳይሄድ የሕግ የበላይነት ያለበት ሀገር መገንባት መፍትሄ ነው ይላሉ። እንግዲህ መፍትሄው የሚሆነው ህገ መንግስቱን ተግባራዊ ማድረግ ነው ሲሆን ሌላ ምንም መፍትሄ የለውም። አንደኛ ነገር የፖለቲካ መፍትሄ ነው። ዜጎች እኩል መሆናቸውን መውሰድ ዜጎች ተዘዋውረው ሀብት እንደሚያፈሩ የሚደነግበውን ህጉን አክብሮ የፖለቲካ ቁርጠኝነት ወስዶ እንግዲህ ከፍተኛ አመራሩ አዲሱን ጠቅላይ ሚኒስትር ቀጥታ ትእዛዝ መስጠት ነው ያለባቸው። እንግዲህ ከዛ በመለስ ያለው ደግሞ ያጠፉ ሰዎች በህግ የሚጠየቁበትን አግባብ መዘርጋት ነው። በኢትዮጵያ በቅርብ ጊዜ በተቀሰቀሱ ግጭቶች ከሶማሌ ክልል አንድ ሚሊዮን የኦሮሞ ተወላጆች መፈናቀላቸውን፣ ከአማራ ክልል የትግራይ ተወላጆች መፈናቀላቸውን፣ ከቤንሻንጉል ጉምዝ እና ከኦሮሚያ ክልል ደግሞ የአማራ ተወላጆች መፈናቀላቸውን ተፈናቃዮች ሁለቱን ጠቅሰን መዘገባችን ይታወሳል። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ